የተለያዩ ጥረቶች እየተደረጉ ቢሆንም በገንዘብ እጥረት የቤተ እምነቶቹ ግንባታ መጓተቱን በመካነ ኢየሱስ ከተማ የ03 ቀበሌ መስጊድ አሰሪ ኮሚቴ ሰብሳቢ ሀጅ ኡስማን አሊ ኢብራሂም ለዶቸ ቬሌ ዲ ደብሊው በስልክ ተናግረዋል። ለተለያዩ ዓለም አቀፍ ሚዲያዎች ጭምር እገዛው እንዲደረግ መልእክት ማስተላለፋቸውን የሚናገሩት ሀጅ ኡስማን አሁንም መላው ኢትዮጵያውያንና ና በውጭ የሚኖሩ ወገኖች እጃቸውን ለእርዳታ እንዲዘረጉ ጥሪ አቅርበዋል። ያው ሰው እንደሞቀ ያው አካውንቱን ስንሰጠው አካውንቱ ያስገባዋል እና ይሲ እንደውም ይህን ያህል ብር ካልደረስን ስራን ጀምርም ብለን እንጀምርም። ኮሚቴው ስናየው አሁን ብሩ ሊገፋ ስላልቻለ ይሄ ነገር እኛ ጀምረ ነው ደግሞ ጀምረን እንታዘብ እንጂ መሰረት ጥለን ስናበቃ የሚቀርጽ የሚቀርጠን የሚያይም ሂሳብ የሚያደርግም ይምጣለት በሚለው ነው እንደገና የተነሳን እኛ እንግዲህ ስንጀምረው እሚመጣ ይኖራል የሚል እምነት በአንድ ሀገር ወይም በአንድ አካባቢ ይሠራል ብለን አይደለም ይሄንን ስራ የጀመር ነው። ከሳውዲ፣ ከአሜሪካ ያለው ወገናቸው ደግሞ በጀርመን እነሱ በገቡት ቃል መሰረት እንግዲህ እነዛ ውያ ትቪና አፍሪካ ትቪ እነዚህ እነዚህ ሁላ እየመጡ ዘግበውና ሄደዋል። ግን እስካሁን የደረሰንም መልዕክት የለም። ሀጂ ኡስማን እንደሚሉት መስጊዶችን መልሶ ለመገንባት ስምንት ሚሊዮን ብር የሚያስፈልግ ቢሆንም እስካሁን የተሰበሰበው በቂ አይደለም ብለዋል። ሁለት መስጊዶች ያደለ የተጎዱ በፐርሰንት እንዲካፈሉ ያው አካባቢ ክልሉም መንግስት መጥጦ ሲናገር እኛ አካውንቱ የጋራ ይሆን ገንዘብ በጋራ ነው የምናስገባው አሉን። አሁን ያ የዚህ ጋ አካውንት አሁን ስናየው አንድ ሚሊዮን አንድ መቶ ምናምን ሺ ብር ነው ያገኘንበት ስለዚህ ለሁለቱ ስናካፍለው ለአንዱ አራት መቶ ለአንዱ አምስት መቶ ሺህ ብር አድርገን ሌሎ የተገዱ ደግሞ ህብረተሰቦች ነበሩ። አሁን የህብረት ዋጋ ምን ምን ስንት እጥፍ እንዳለ እና ያው አራት አራት ሚሊዮን ይተጃል ስምንት ሚሊዮን ይፈጃል ተብሎ ነው የሚታሰበው። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝደንት ሀጂ ሰኢድ ሙሐመድ በበኩላቸው ባለፈው ዓመት በተለያዩ አካባቢዎች በተፈጠሩ ግጭቶች አብያተ ክርስቲያናትና መስጊዶች መቃጠላቸውን አስታውሰው በወቅቱ ቤተ እምነቶቹን መልሶ ለመገንባት የነበረው ግለት መቀዝቀዙን ተናግረዋል። በወቅቱ በነበረው አለመረጋጋት በከተማዋ ተቃጥሎ የነበረው መስጊዶች ግንባታቸው የተጀመረ ቢሆንም በገንዘብ እጥረት የተፈለገውን ያህል መሄድ አለመቻሉን ሀጂ ሰኢድ አመልክተው ህብረተሰቡ ድጋፍ እንዲያደርግ ጥሪ አቅርበል። በደቡብ ጎንደር እስቴ አካባቢ የተቃጠሉ መስጂዶች ነበሩ። እነሱን ለመስራት ሰፊ ርብርብ ተደርጎ ክርስቲያን ሙስሊም ሳይል ሁሉም ገንዘብ አስተዋጽኦ አድርጓል። ግን የተሰበሰቡ ገንዘብ ይህን ያህል የሚያሰራ ሆኖ አልተገኘም እና በአካባቢው ህብረተሰብ ለመገንባትም በጣም ችግር ላይ ናቸው። አሁን በእርግጥ መሰረት የማውጣት ስራ እየሰሩ ነው። መስጂዶቹ ግን የሚያስጨርስ ገንዘብ የላቸውም። ከፍ የሚያደረግም ለእይታ የሚበቃም ስራ ላይ አይደሉም፣ ያሉትና አጠቃላይ ሁሉም ሰው ባለ አቅሙ የጀመረውን ድጋፍ እንዲቀጥል ነው በእኛ በኩል ምናሳስበው። በቀጣይ ወንድማማችነትን በማጠናከር ሰላምን በዘላቂነት ለማስፈን ሙስሊሙ ህብረተሰብ የላቀ ድርሻ እንዲወጣ ደግሞ አቶ ጀማል ሙሐመድ የተባሉ የባህር ዳር ከተማ ነዋሪ ተናግረዋል። ሙስሊም በዋናነት ወደ ኢትዮጵያም ሲመጣ ሰላምን ፈልጎ ነው የሚመጣ። ኢትዮጵያ እንደ ሌሎች ሀገሮች ሰላምን ጠብቃ እስካሁን የቆየችው ምንድን ነው? የመጀመሪያ እስልምናን በሰላም ወይም በፍላጎት የተቀበለች ሀገር ስለሆነ፣ ስለዚህ ሙስሊም ማህበረሰብ ችግር እንዳይፈጠር ከክርስቲያን ይሁን ከሌላው ሃይማኖት ጋር ተቻችሎ ለመኖር ሙስሊም ማህበረሰብ የመጀመሪያውን ድርሻ መውሰዳለን እንዳለበት ብዬ አስባለሁ። የአሰሪ ኮሚቴው ሰብሳቢ ሀጂ ኡስማን ኢብራሂም አሊ እንደገለጹት በአካባቢው ህብረተሰብ ድጋፍ የመስጊዶች የመሰረተ ግንባታ ተጀምሯል። ህብረተሰቡም የሚያደርገውን የቁሳቁስ የጉልበትና የገንዘብ ድጋፍ አጠናክሮ እንዲቀጥል ጠይቀዋል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።